የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዛሬ ባካሄደው አስቸኳይ የምልአተ ጉባኤ ስብሰባ ሐምሌ 16 እና 23 ቀን 2015 ዓ ም በትግራይ ክልል በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን በአራት ሊቀነ ጳጳሳት የተፈጸመውን የኤጲስቆጳሳት ሹመት አውግዟል። አስማማው አየነው በዚህ ጉዳይ ላይ አጭር ዘገባ አለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዛሬ ረቡዕ ሐምሌ 26 ቀን 2015 ዓ ም ባካሄደው የምላተ ጉባኤ አስቸኳይ ስብሰባ በትግራይ ክልል አክሱም ከተማ ተፈጽሟል ባለው የዶግማ የቅኑናና አስተዳደራዊ ጥሰቶችን አስመልክቶ ውሳኔዎች ማሳለፉን ማምሻውን ባወጣው መግለጫ አስታውቋል ቅዱስ ሲኖዶስ በመግለጫው ሐምሌ 16 ና 23 ቀን 2015 ዓ ም በትግራይ ክልል በማዕከላዊ ዞን አክሱም አገረ ስብከት በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን ውስጥ በክልሉ በሚገኙ አራት ሊቃነ ጳጳሳት አማካኝነት ይህ ሲኖዶሳዊና ሕገ ወጥ የቀኖና ቤተ ክርስቲያን ጥሰት በመፈጸም አስር መነኩሳትን በእጩነት በመምረጥ ለዘጠኙ ሕገ ወጥ የኤጲስቆጶሳት ሲመት ተፈጽሟል ብሏል። መንበረ ሰላማ በሚል የተቋቋመው ክልላዊ ቤተ ክህነት ሕገ ወጥ እንደሆነ የገለጸው የቅዱስ ሲኖዶሱ መግለጫም አራቱ ሊቀነ ጳጳሳት በሕገ ወጥ መንገድ የሾሟቸው ዘጠኝ ኤጲስቆጶሳት በአገር ውስጥና በውጭ በሚገኙ አህጉረ ስብከት በሕገ ወጥ መንገድ ተመድቧል ብሏል። ይህም የቤተ ክርስቲያኒቱን አንድነት የሚከፋፈል ድርጊት እንደሆነ በመግለጫው አስታውቋል። የቅዱስ ሲኖዶሱን መግለጫ በጽሑፍ ያነበቡት ዋና ጸሐፊው ብፁዕ አባ ጴጥሮስ ቅዱስ ሲኖዶሱ ሹመቱን የመሩትን አራት ሊቃነ ጳጳሳት ከዲቁና እስከ ጵጵስና ያለውን ማዕረገ ክህነት መሻሩን አስታውቋል። በፍት መንፈሳዊ አንቀጽ አምስት ንዑስ አንቀጽ አንድ መቶ ሰላሳ ስምንት መሠረት ሐምሌ አስራ ስድስትና ሐምሌ ሀያ ሦስት ቀን 2015 ዓ.ም በክልል ትግራይ በማዕከላዊ ዞን አክሱም ሀገረ ስብከት በረዕሰ አድባራት ወገዳማት አክሱም ጽዮን ማርያም ገዳም ውስጥ በብፁዕ አቡነ ኢሳያስ የመቀሌ ሀገረ ስብከት ሊቀጳጳስ የእንቅስቃሴው ሰብሳቢነት በብፁዕ አቡነ መቃሪዎስ በክልል ትግራይ የማዕከላዊ ዞን አክሱም ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ መራ ክርስቶስ የአዴግራት ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ጴጥሮስ የሽሬ እንዳ ስላሴ ሀገረ ስብከት ሊቀ ጳጳስ የቤተ ክርስቲያን ቀኖና በመጣስ ባልተሰጣቸው ስልጣን ዘጠኝ ኤጲስቆጶሳትን ሹመናል፣ ሲኖዶስም አቋቁመናል በማለት በተለያዩ ሚዲያዎች በሰጡት መግለጫና በክልሉ መንግስት ሚዲያ በተላለፈው የቀጥታ ስርጭት የተረጋገጠ በመሆኑ በዚሁ ድርጅታቸው በሀገር ውስጥም ሆነ በውጭ ዓለም የሚኖረውን ሕዝበ ክርስቲያን በማታለል የክደትና የኑፋቄ ተግባር በመፈጸማቸው በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን የተሰጣቸውን ከዲቁና ጀምሮ ያለ ሙ ስልጣነ ክነት በመሻር አውግዞ ለይቷቸዋል። ኤጲስቆጶሳትነት ተሹመናል ባሉ ዘጠኝ መነኩሳት ላይም በተመሳሳይ ከዲቁና ጀምሮ ያለው ሙሉ ስልጣነ ክህነታቸውን በመሻር አውግዞ ከዛሬ ሐምሌ 26 ቀን 2015 ዓመተ ምሕረት ጀምሮ በቀድሞ የዓለም ስማቸው እንዲጠሩ መወሰኑን መግለጫው አስታውቋል። በቤተ ክርስቲያን መንፈሳዊ አገልግሎት ዙሪያም በህይወትም ሆነ በሞት በማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን ለይቷቸዋል። ይሁን እንጂ ከላይ በስም ተጠቅሰው የተወገዙት ግለሰቦች በሰሩት የቀኖና ጥሰት ተጸጥተው ይቅርታን ቢጠይቁ የቅድስት ቤተ ክርስቲያንን የምሕረት ደጅ ሁልጊዜ ክፍት መሆናቸውንና መሆናቸውንና በቀኖና ቤተ ክርስቲያን መሠረት የምንቀበላቸው መሆኑን ቅዱስ ሲኖዶስ ያሳውቃል። ሁለተኛ፣ የቅዱስ ሲኖዶስንና የቤተ ክርስቲያኒቱን ልዕልና በመዳፈርና ቀኖና ቤተ ክርስቲያንን በመጣስ በተነሳሱ ግለሰቦች አማካኝነት የኤጲስቆጶስነት ሹመት አግኝተናል ተሹመናል እያሉ የሚገኙ ዘጠኝ መነኮሳት ከዛሬ ሐምሌ 26 ቀን 2015 ዓ ም ጀምሮ በቤተ ክርስቲያናችን መንፈሳዊ አገልግሎት ዙሪያ በሕይወትም ሆነ በሞት ማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶሱ አውግዞ ከቤተ ክርስቲያን ለይቷቸዋል። ይህ ሕገወጥ ሢመት እንዲፈጸም ከመጀመሪያ ጽንሰ ሐሳብ ጀምሮ መሪ ተዋናይ ቀስቃሽ በመሆን የኢትዮጵያውያን ኤልዛቤል በማለትና ስሟን የሚጠራ የተረገመ ይሁን በማለት እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር የዶግማ ልዩነት አለም በማለት የኑፋቄ ትምህር በተለያየ መገናኛ ብዙሃን የተናገሩትና በሕገ ወጥ ሲመቱም ላይ በእጩነት ተመርጠው በሂደት ላይ ያሉት አባ ሰረቀ ብርሃን ወልደ ሳሙኤልና ሂደቱም በዋና አስፈጻሚነት በመምራትና በመግለጫ በመስጠት ላይ ያሉት መምህር ተስፋዬ ሀደራ ከዛሬ ሐምሌ 26 ሁለት ሺ አስራ አምስት ዓመተ ምህረት ጀምሮ በቅዱስ ሲኖዶስ ምላተ ጉባኤ ተወግዘው ከቤተ ክርስቲያን ተለይተዋል። ከላይ በስም ተጠቅሰው የተወገዙት ግለሰቦች በሰሩት የቀኖና ጥሰት ተጸጽተው፣ ይቅርታም ቢጠይቁ የቅድስት ቤተ ክርስቲያን የምህረት ደጆች ሁልጊዜ ክፍት መሆናቸውንና በቀኖና ቤተ ክርስቲያን መሠረት የምንቀበላቸው መሆኑን ቅዱስ ሲኖዶስ ያሳውቃል። መንበረ ሰላማ ስለሚባለው ስያሜም በቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ትውፊትም ሆነ በቀደምት አብያተ ክርስቲያናት ትውፊት የማይታወቅ ሃይማኖታዊ መሠረት የሌለው ከቀኖና የወጣ አስተዳደራዊ መዋቅርን የሚያዛባ በመሆኑ ተቀባይነት የለውም ሲል ቅዱስ ሲኖዶሱ ውሳኔውን አስታውቋል። በዛሬው የቅዱስ ሲኖዶስ ውሳኔ ከትግራይ ክልል አባቶች መልስ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ባለፈው ሳምንት በአክሱም የተፈጸመውን የኤጲስቆጶሳትን ሹመት አስመልክቶ ለአሜሪካ ድምፅ ማብራር የሰጡት በክልሉ የተቋቋመው መንበር ሰላማ ከፍተኛ ቤተ ክህነት ጸሐፊ መጋቤ ብርሃናት ተስፋ ሀድራ በቤተ ክርስቲያኒቷ ሕግ መሰረት በችግር ጊዜ ሁለት ወይም ሶስት ጳጳሳት ሌሎች ኤጲስቆጶሳትን ይሾማሉ ይላል። ትግራይ ደግሞ በአሁኑ ጊዜ ችግር ውስጥ ስለምትገኝ ሕዝቡ ተጨማሪ አባት ስለሚያስፈልገው በቅኖናው መሰረት ይሾመናል ሲሉ ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች በችግር ጊዜ አባት እንዲሆኑን ከጎናችን እንዲቆሙ በተደጋጋሚ ጠይቀናቸው ክደውናል ያሉት ጸሐፊው በአሁኑ ጊዜ ከእነርሱ ተለያይተናል፣ ሕጋዊም ሕገ ወጥም ሊሉን አይችሉም በማለት መግለጻቸውም ይታወሳል።